ትላንት ረቡዕ የአልሻባብ ነውጠኞች በአንድ የኬንያ ጠረፍ የሚገኝ ፖሊስ ጣቢያ ማጥቃታቸውን ተከትሎ ቀኑን ሙሉ የጠመንጃ ተኩስ ልውውጥ ተካሂዷል። በጥቃቱ ኬንያ ሦስት ፖሊሶች እንደተገደሉባት እና አራተኛው እንደቆሰለ ገልጻለች። ከሶማሊያ ጋር በሚያዋስናት ድንበር ላይ ባለፉት ሁለት ወራት ውስጥ ድንገተኛ ጥቃቶች መጨመራቸውንም አስታውቃለች። ለዚህ ምክንያቱ ምን ሊሆን እንደሚችል መሐመድ ይሱፍ በቀጣዩ ዘገባ ዘርዝሯል። ትዝታ በላቸው ታቀርበዋለች። ረቡዕ ዕለት ታጣቂዎች በላሙ አውራጃ የሚገኝ አንድ የፖሊስ ጣቢያ ላይ ጥቃት ከከፈቱ በኋላ የተኩስ ልውውጡ ለአስር ሰዓታት መቀጠሉን የፖሊስ ባለስልጣናት ገልጸዋል። የአሜሪካ ድምጽ ራዲዮ የሶማሊኛ ቋንቋ ስርጭት እንደዘገበው ለዚያ ጥቃት አልሸባብ ኃላፊነት ወስዷል። ካለፈው ግንቦት ወር ጀምሮ አልሸባብ ከሶማሊያ በሚያዋስነው የኬንያ ሰሜን ምስራቅ ጠረፍ አካባቢ ተደጋጋሚ ጥቃት አድርሷል። የጥቃቱ ኢላማዎች በአብዛኛው የኬንያ ጸጥታ አስከባሪዎች ናቸው። የሆነ ሆኖ ባለፈው ሳምንት በዚሁ በላሙ አውራጃ የፖሊስ ተሽከርካሪዎችን ኢላማ በማድረግ መንገድ ዳር የተጠመደ ፈንጂ ለአራት የትምህርት ቤት ሕጻናት ህልፈት ምክንያት ሆኗል። የአገር አስተዳደር ሚኒስቴር ቃል አቀባይ ሙዋንዱ እንጆካ ድንበሩ ጥበቃ የሌለው መሆኑ ችግሩን አባብሶታል ይላሉ። በጋሪሳ ድንበር አካባቢ ብዙ ነገሮች ሲካሄዱ አይተናል። በዚያ አንዳንድ የሶማሊያ ተወላጆች ወደ አገራቸው ሲመለሱም ነበር። ሆኖም ከረመዳን ጾም ወዲህ ፈንጂዎችን የመቅበር ሁኔታ እያስተዋልም ነው። ስለዚህ አሁን የተከፈተብን ጥቃት የጸጥታ ጠባቂዎቻችን ብቁ ባለመሆናቸው ሳይሆን ነውጠኞች አልፎ አልፎ ድንበራችን ላይ ጥቃት ስለሚያደርሱ ነው። ቃል አቀባዩ ጸጥታ አስከባሪዎች የዘር ጥበቃውን እንደሚያጠናክሩና የሰው ኃይል ምናልባትም የአየር ጥበቃ እንደሚጨምር ገልጸዋል። አንዳንድ የፖለቲካ ገምጋሚዎች ደግሞ በኬንያ አዲስ የተጀመረውን ጥቃትና የፊታችን ነሐሴ ወር ሊካሄድ የታቀደውን የሀገሪቱን ብሔራዊ ምርጫ ያገናኛሉ። የሁሉም ሰው ትኩረት ፖለቲካው ላይ እንደሆነ ያውቃሉ። ጸጥታው ተዘንግቶ ፖለቲካው ትኩረት እንዳገኘ ተገንዝበናል። የኬንያ ጸጥታ ኤክስፐርቱ ሪቻርድ ቱታ የኬንያ የጦር ሰራዊት የአልሸባብ ታጣቂዎችን ጠራርጎ ለማጥፋት ላለፉት ሁለት ዓመታት ዘመቻ እያካሄደ ቢሆንም ከኬንያዋ ላሙ አውራጃ አንስቶ እስከ ሶማሊያ በሚዘልቀው ቦኒ ደን ውስጥ ስር ሳይሰዱ እንዳልቀሩ ስጋታቸውን ገልጸዋል። ኬንያ እንደ ሀገር ከአሁን ወዲያ ሽብርተኝነት የሚሰነዘርባት ከዚሁ ከቦኒ ደን ነው። ምክንያቱም ደንን ለጂሃዳውያን ማሰልጠኛነትን በደንብ አድርገው እየተጠቀሙበት ስለሆነ ነው። የትላንቱ ውጊያ ሙሉ ቀን መካሄዱንና በአንዳንድ የኬንያ ዜና ማሰራጫዎች ዘገባ መሰረት ሁለት መቶ የሚሆኑ ታጣቂዎች መሳተፋቸው ስጋት ፈጥሯል። የኬንያ ፖሊሶች የአጥቂዎቹን ቁጥር አላረጋገጡም። ጆርጅ ሙሳሚሊ የአፍሪካ የአደጋ ሁኔታዎች አያያዝ ማዕከል ስራ አስኪያጅ ናቸው። ከኪዮን ጋር አንስቶ እስከ ራስ ካምቦኒ ድረስ አንድ ብሪጌድ የኬንያ የመከላከያ ኃይሎች ሰራዊት ሰፍሯል። የሶማሊያ ብሔራዊ ጦር ሰራዊት ወታደሮችም አሉ። ስለዚህ በዚህ ሁኔታ ውስጥ ጥቃት ለመፈጸም ድንበር አቋርጦ መግባት በጣም አዳጋች ሆኖባቸዋል። ስለሆነም እነዚህ አልሸባቦች እዛው ቦኒ ጫካ ውስጥ ነው ያሉት ማለት ነው። ድንበር አቋርጠው እየገቡ አይደለም። የሀገር አስተዳደር ሚኒስቴሩ ቃል አቀባይ ግን ለቪኦኤ በሰጡት ቃል የአልሸባብ ታጣቂዎች ወጣ ገባ ይሉበታል እንጂ ቦኒ ጫካ ውስጥ ቋሚ ካምፕ የላቸውም ብለዋል። ኬንያ አልሸባብን ድል ለመምታት በተቋቋመው የአፍሪካ ሕብረት ኃይል የሚሳተፉ ወታደሮች ከአምስት ዓመታት በፊት ወደ ሶማሊያ ካዘመተች ወዲህ አልሸባብ በምላሹ በራሷ መሬት በተከታታይ ጥቃቶችን ማድረሱን ተያይዞታል። ከሁለት ዓመታት በፊት ሰሜን ምስራቅ ኬንያ በሚገኘው ጋሪሳ ዩኒቨርሲቲ ላይ ባደረሰው ከባድ ጥቃት የሚበዙት ተማሪዎች የሆኑ ሆኑ አንድ መቶ ሃምሳ ሰዎችን መግደሉ ይታወሳል።